በዚህ ትምህርት ቤት የሚማሩት ደቡብ አፍሪካውያን ተማሪዎች አዳዲስ ክህሎቶችን እየቀሰሙ ነው። ሺሎ ኪዋቲሲ መንደሪን ቋንቋ የተማረ ነው። በቻይንኛ ስዌሲ ሼንጉን ሸንሲ ታይ ባንግሌ ማለት ቻይንኛ መማር በጣም ግሩም ነው ማለት ነው። በዚህ በቫንዳ ዩኒቨርሲቲ የማንደሪን ቋንቋ ትምህርት ይሰጣል። ቻይና በዓለም ዙሪያ ካቋቋመቻቸው በመቶዎች የተቆጠሩ የኮንፊውሸስ ተቋማት 60 ከመቶ የሚሆኑት ያሉት አፍሪካ ውስጥ ነው። ይሄኛው ከጥቂት ወራት በፊት የተቋቋመው ትምህርት ቤት ጆሃንስበርግ እና ኬፕ ታውን ውስጥ ካሉት ለየት ይላል። ትላልቆቹ ከተሞች እጅግ ርቆ ገጠር አካባቢ በሚገኘው ቫንዳ ዩኒቨርሲቲ የምታስተምረው ዣን ዶ በተቋሙ ስለሚሰጡት ትምህርቶች እንዲስትል ታስረዳለች። በኮንፌሽየስ የአረንጓዴ ቴክኖሎጂ ኢንስቲትዩት በዋናነት የቻይናው ቋንቋዎችን ማስተማር ላይ እናተኩራለን። ከዚያ በኋላ ደግሞ ከቋንቋ ትምህርቱ ጋር ከአረንጓዴ ቴክኖሎጂ ትምህርት ጨምረን እናስተምራቸዋለን። ምህንድስና ሊሆን ይችላል፣ ወይም የፀሐይ ኃይል ቴክኖሎጂም ሊሆን ይችላል። ስለዚህ ቋንቋውን በደንብ መናገር ከቻሉ፣ ወደፊት ደግሞ ወደ ቻይና ሄደው በአረንጓዴ ቴክኖሎጂ ላይ ያተኮረ ትምህርት ለመቀጠል ይችላሉ። የደቡብ አፍሪካ ቫንዳ ዩኒቨርሲቲ የቻይና ቋንቋ ተቋሙን የመሰረተው ከቻይና ሁቤይ የቴክኖሎጂ ዩኒቨርሲቲ ጋር በመተባበር መሆኑን የቫንዳ ዩኒቨርሲቲው ባለስልጣን ታቦ ዲጋኤ እንዲህ ሲሉ አስረድተዋል። የቻይና መንግስት ለመርሃ ግብሩ በሚገባ አስተዋጽኦ እያበረከተ ነው። በአፍሪካ የስትራቴጂያዊ ጥናቶች የቻይና ጉዳይ አጥኚው ፖል ናንቱሊያ እንደሚሉት ቻይና የኮንፊሽየስ ተቋማቷን በሀገሮች ውስጥ ተጽዕኖቿን ለመገንባት ትጠቀምባቸዋለች። በኮንፊዩሸስ ተቋማቱ የሚሰጡ የተቀናጁ ትምህርቶች ተቀባዩ አገር ቅድሚያ የሚሰጣቸውን ፍላጎቶች መሰረት ያደረጉ ናቸው። ስለዚህ የሚሰጠው ስልጠና በቋንቋ ላይ ብቻ ያተኮረ አይደለም። ቫንዳ ዩኒቨርሲቲን ብንወስድ ደቡብ አፍሪካ የኃይል ምንጭ ቀውስ ላይ ያለች አገር ናት ስለዚህ ተቋሙ ለዚያ መፍትሄ ለመስጠት እየሞከረ ነው ለደቡብ አፍሪካ መንግስት አንዱ ቅድሚያ ትኩረት አድርጎ የያዘውን አረንጓዴ ቴክኖሎጂ ማሳደግ ስለሚቻልበት መንገድ ለመርዳት በመሞከር ላይ ነው በበርካታ ምዕራባውያን ሀገሮች ዘንድ ግን የቻይና የኮንፊሽስ ተቋማት የፕሮፓጋንዳ መሳሪያ ተደርገው ይታያሉ። ባለፉት ጥቂት ዓመታት ብዙዎች የዩናይትድ ስቴትስ ዩኒቨርሲቲዎች ተቋሞቹን ከፌዴራል መንግስት የሚሰጣቸውን የገንዘብ ድጋፍ መቋረጥ ሊያስከትል መቻሉን ጨምሮ በተለያዩ የመንግስት ግፊቶች ምክንያት ዘግተዋል። በሀገሮቻቸው ያሉ የቻይና ትምህርት ተቋማትን የዘጉ የአውሮፓ ሀገሮችም አሉ። እርምጃውን የወሰዱበት አንዱ ምክንያት በአካደሚያዊ ነጻነት ጣልቃ ይገባሉ፣ መምህራኑን የቻይናን የፖለቲካ ጉዳዮች ከማንሳት እንዲቆጠቡ እስከማድረግም ይደርሳሉ የሚል ነው። የደቡብ አፍሪካ ዩኒቨርሲቲዎች ግን እሱ እኛን አያሳስበንም፣ ውሳኔውን ለተማሪው እንተዋለን ነው የሚሉት። የቫንዳ ዩኒቨርሲቲው ባለስልጣን ታቦ ዲጋሌ ያስረዳሉ። ፖለቲካን በሚመለከት ስለ ዓለም አቀፋዊ ሁኔታዎች የራሳቸው አመለካከት አላቸው። እኛ ስለተለያዩ የዓለም ጉዳዮች ልናሳውቃቸው እንሞክራለን። ከዚያ የትኛው ትክክል እንደሆነ ራሳቸው ይወስኑ። ለደቡብ አፍሪካ ከሁሉም ትልቋ የንግድ አጋሯ ቻይና ስትሆን ተማሪዎቹ የቻይናን ቋንቋ ማወቃቸው የስራ ዕድል ለማግኘት የተሻለ ተፎካካሪነት እንደሚሰጣቸው ተስፋ ያደርጋሉ። ከዩኒቨርሲቲው ተማሪዎች መካከል አንዱ ቲሺሎ ኩዋቲሲ ይህንኑ ያስረዳል። የምማረው ዓለም አቀፍ ግንኙነት ነው። ቻይንኛ ከተባበሩት መንግስታት ድርጅት የስራ ቋንቋዎች አንዱ ነው። ስለዚህ በጣም ተፈላጊነት አለው። የስራ አጦች ቁጥር እጅግ ከፍተኛ በሆነባት በደቡብ አፍሪካ ብዙዎች ተማሪዎች የቲሺሎን አመለካከት ይጋሩታል። ከወዲሁ ማንደሪን ቋንቋ ለመማር ወደ ሶስት መቶ የሚሆኑ ተማሪዎች ተመዝግበዋል።